ትኩረት በአፍሪካ የናይጄሪያ ፕሬዝደንት መሐማዱ ቡሃሪ በሀገራቸው ስር የሰደደውን ሙስና የሚታገል አንድ ቡድን አቋቋሙ ይህ ውጤታማ እንደሚሆን ተስፋ የተጣለበት እርምጃቸው በምዕራብ አፍሪካዊቱ ሀገር ገንዘባቸውን ለማሰራት የሚፈልጉትን ባለወረቶችም እኩል አስደስቷል ስልጣን ከተረከቡ ሁለት ወር ተኩል የሆናቸው አዲሱ የናይጄሪያ ፕሬዝደንት መሐማዱ ቡሃሪ ሰባት አባላት ያሉት ጸረ ሙስና ቡድን ሰይመዋል። በብዛት ምሁራን የተጠቃለሉበት ይሄው ቡድን የፕሬዝደንት ቡሃሪ መንግስት ሙስናን ለመታገል በሚያደርገውና በናይጄሪያ ሕግ ሥርዓት ላይ አስፈላጊውን ተሀድሶ ለማንቀሳቀስ በጀመረው ጥረቱ ላይ የማማከር ተግባር እንደሚኖረው የፕሬዝደንቱ ቃል አቀባይ አስታውቀዋል። ፕሬዚደንት መሐማዱ ቡሃሪ ከዚሁ እርምጃቸው ቀደም ሲል ባለፈው ሳምንትም አዲስ የብሔራዊ ነዳጅ ዘይት ተቋም ኃላፊ ሾመዋል። ናይጄሪያ ውስጥ ካለፉት ስድስት ዓመታት ወዲህ በመንግስቱ አንጻር የሚዋጋው የአክራሪ ሙስሊሞች ቡድን ቦኮ ሐራም ሚሊሻዎች ባለፈው ሐምሌ ወር በተደጋጋሚ ጥቃት ከጣሉ በኋላም ፕሬዚደንቱ በርካታ የጦር ኃይሉ ኃላፊዎችን በአዲሶች በመተካት የአክራሪዎቹ እንደ ማፋሳሽ ጥቃት በሦስት ወራት ውስጥ እንዲያበቁ ትዕዛዝ ማስተላለፋቸው የሚታወስ ነው። የናይጄሪያ ሕዝብ የአክራሪዎቹን ጥቃት ለማብቃት ፕሬዚደንት መሐማዱ ቡሃሪ ያንቀሳቀሱትን እርምጃቸውን ከልብ አድንቋል። ከእነዚህ ዜጎች መካከል አንዱ ኤዜንዋ እንጉዋ ናቸው። ኤዜንዋ እንጉዋ ሙስናን ለመዋጋትና ጥፋት የሰሩ ባለስልጣናትም ሳይቀጡ ሊታለፉ አይገባም በሚል የተነሳና ራሱን ሰይኖ ካምፔይን ብሎ የሚጠራው ቡድን መስራችም ናቸው። አሁን በፕሬዚደንት ቡሃሪ ላይ ያለኝን አይነት እምነት ካአሁን ቀደም በአንዱም የናይጄሪያ መሪ ላይ ኖሮኝ አያውቅም። እኒሁ ግለሰብ ካአሁን ቀደም በታማኝነታቸውና ሞራላዊ መመሪያዎችን የሚከተሉ ጠንካራ መሪ በመሆን ጥሩ ውጤት በማስመዝገባቸው ነው የሚታወቁት። ይሁንና አሁን ያስቀመጡትን ዓላማ ከግብ ለማድረስ የያዙት እቅዳቸውን የሚያካሂዱት እሳቸው ሙሉ ለሙሉ ባልተቆጣጠሩት አስተማማኝ ባልሆነ ጊዜ ውስጥ መሆኑ ሊታወቅላቸው ይገባል። ናይጄሪያዊው ፕሬዝደንት መሐማዱ ቡሐሪ እንደ አውሮፓውያን ዘመን አቆጣጠር በ1980ዎቹ ዓመታት መጀመሪያ ሀገሪቱን በወታደራዊ አምባገነን ስርዓት በገዙበት ዘመን እንኳን በሙስናና በምግባር ብልሹነት አንጻር ጠንካራ ትግል አካሂደዋል። ባለፈው ግንቦትም ፕሬዝደንት ሆነው በመመረጥ በናይጄሪያ ታሪክ ውስጥ ለመጀመሪያ ጊዜ በዴሞክራሲያዊ የስልጣን ሽግግር የሀገሪቱን አመራር የያዙ ርዕሰ ብሔር ለመሆን በቅተዋል። አንዳንድ ሀያሲያን ግን ካለፈው የመሐማዱ ቡሃሪ ታሪክ በመነሳት አዲሱ የናይጄሪያ ፕሬዝደንት በዴሞክራሲያዊ መንገድ ቢመረጡም በሀገሪቱ ዴሞክራሲያዊውን ስርዓት ለማዳበር መስራታቸውን እንደሚጠራጠሩት ነው የሚናገሩት። መሐማዱ ቡሃሪ አሁን ጸረ ሙስና ኮሚቴ ማቋቋማቸውም በተቀናቃኞቻቸው ላይ የበቀል እርምጃ ለመውሰድ ነው በሚል ሀያሲያኑና ባለፈው ምርጫ የተሸነፉት የቀድሞው ፕሬዝደንት ጉድላክ ጆናታን የመሩት በአህጽሮት ፒዲፒ በሚል መጠሪያ የሚታወቀው የናይጄሪያ ህዝብ ዴሞክራሲያዊ ፓርቲ አባላት ተችተዋቸዋል። በተለያዩ ሀገራት የሚታየውን ሙስና የሚያጋልጠው መንግስታዊ ያልሆነው ዓለም አቀፍ ድርጅት ትራንስፓረንሲ ኢንተርናሽናል ባልደረባ ናይጄሪያዊው አዋል ሙሳ ራፍሳንዣኒ ግን ይህን ትችት የተሳሳተ ነው ሲሉ አጣጥለውታል። በመዲናይቱ አቡጃ የህግ ምክር ሰጪ ማዕከል ያላቸውና የሰይኖ ካምፔይን ኅብረት አባል የሆኑት ራፍሳንዣኒ እንደሚሉት የራሳቸው የፕሬዝደንት ቡሃሪ ገዢው በአህጽሮት ኤፒሲ የሚባለው የጠቅላላ ተራማጆች ኮንግረስ ፓርቲ አባላት ሳይቀሩ በሙስና ተጠርጥረዋል። ይህ አይነቱ እኩያ አስተሳሰብ በአሁኑ ጊዜ የሚሰራ አይመስለኝም። ናይጄሪያውያን የራስን ፖለቲካዊ ጥቅም ለማራመድና ና ሙስናን የመታገሉ ጥረት የሕዝቡን ትኩረት እንዳያገኝ ለማድረግ በሚሰነዘሩ የዚህ አይነቶቹ ጥሪዎች ተሰላችተዋል። እንደሚሰማው አንዳንዶቹ የናይጄሪያ የሕዝብ ዴሞክራሲያዊ ፓርቲ የፒዲፒ አባላት እነዚህን ጥሪዎች የሚደግፉ አይመስለኝም። ታማኝ የሆነ ማንም ናይጄሪያዊ አሁን በሀገሪቱ በሚታየው የሙስና ደረጃም ሆነ ተጠያቂዎቹ ካለቅጣት እየታለፉ ባለበት ሁኔታ በፍጹም ደስተኛ አይደለም። በናይጄሪያ የተነቃቃው የጸረ ሙስናው ትግል ከፍተኛ የመንግስት ባለስልጣናትም ቢሆን እንደማይተው ፕሬዚደንት መሐማዱ ቡሃሪ በግልጽ አስታውቀዋል። በተለያዩት የናይጄሪያ ሚኒስቴሮችና የቀድሞ ሚኒስትሮች ላይ ሙስናን የማጣራቱ ምርመራ በወቅቱ እየተካሄደ ነው። ፕሬዝደንት ቡሃሪ በአሁኑ ጊዜ ብቃት ያላቸው አዳዲስ ሚኒስትሮችን የማግኘቱ ቀላል ያልሆነ ተግባር እየጠበቃቸው ሲሆን ባለፈው ሐምሌ ወር በሰጡት መግለጫ ላይ የአዲሱ ካቢኔ ምስረታ እስከ ቀጣዩ መስከረም ወር ድረስ ሊቆይ እንደሚችል ጠቁመዋል። በዚህም የተነሳ የ74 ዓመቱ መሐማዱ ቡሃሪ በናይጄሪያውያን ዘንዳ ባባ አዝጋሚ የሚል ቅጽል ስም ወጥቶላቸዋል። ይህ ሲታሰብ ታዳ የአዲሱ ጸረ ሙስና ኮሚቴ የስራ ጊዜን በተመለከተ የፕሬዝደንት መሐማዱ ቡሐሪ ቃል አቀባይ እስካሁን ተጨባጭ መረጃ መስጠት አለመቻላቸው ብዙዎችን አላስገረመም። ምክንያቱም ጸረ ሙስናው ኮሚቴ የምርመራውን ውጤት ሊያቀርብላቸው የሚገቡት ሚኒስትሮች በወቅቱ ገና አልተሾሙም። በሰሜን ናይጄሪያ በሚገኘው የዛሪያ ዩኒቨርሲቲ ምጣኔ ሀብት ባለሙያ በሺር ኩርፉ እንደሚሉት ዓለም አቀፉ ኢኮኖሚያዊ ማህበረሰብ ይህንኑ በናይጄሪያ መንግስት ምስረታ ሂደት ላይ የሚታየውን ክፍተት ብሎም በምዕራብ አፍሪቃዊቱ ሀገር በቀጥታ ሊያነጋግረው የሚችል የገንዘብ ሚኒስትር ያለመኖሩን ድርጊት አሳሳቢ ሆኖ አግኝቶታል። በናይጄሪያ ፖለቲካዊ ስርዓት ላይ እምነት መልሶ እንዲያድርና ከአለም አቀፉ የኢኮኖሚ ማህበረሰብ ጋር ጤናማ ግንኙነት እንዲኖር ከተፈለገ ፕሬዚደንት መሐማዱ ቡሃሪ በሙስና የተዘፈቁትን ሚኒስቴሮች ተግባርን ሊቆጣጠር የሚችል አንድ ጠንካራ ካቢኔ እንደሚያስፈልጋቸው የኢኮኖሚ ባለሙያው በሺር ኮርፊ በማስረዳት ፕሬዝደንት መሐማዱ ቡሃሪ እየተከተሉት ያለውን ዝግመት የታየበትን አሰራራቸውን እተችተዋል። ጉዳዩ በናይጄሪያ ኢኮኖሚ ላይ ከብዙ ጊዜ አንስቶ አሉታዊ ተጽዕኖ ያሳረፈ ስለሆነ የሚሰሩትን ጠብቆ ማየት ግድ ይሆናል። ቡሃሪ ካቢኔያቸውን እስካሁን አለመሰየማቸው አሳሳቢ ነው። በተለይ ያለፉት አስር ዓመታትን የተቃዋሚ ፓርቲ አባል ሆነው ከቆዩ በኋላ ባለፈው ግንቦት በምርጫ አሸንፈው ስልጣን ከተረከቡ ከሁለት ወራት በኋላም በካቢኔያቸው ውስጥ የሚጠቃለሉትንና ወዲያው ወደ ስራው ሊገቡ የሚችሉትን ሰዎች እስካሁን አለማሰባሰባቸውን ለመረዳት እጅግ አዳጋች ነው። ይሁንና በፕሬዚደንት ቡሃሪ ላይ ትልቅ እምነት እንዳለው የሚናገረው የናይጄሪያ ህዝብና ዓለም አቀፍ አጋሮች የአዲሱን ፕሬዝደንት አካሄድ የተረዱት ነው የሚመስለው። ስር የሰደደው ሙስናና፣ ከእርሳቸው በፊት ሀገሪቱን የመሩት ጉድላክ ጆናታን ማስቆም ያልቻሉት ደም አፋሳሹ የቦኮ ሐራም ጥቃት የግዙፏን የአህጉሩ ኢኮኖሚያዊ ሀያል መንግስት ናይጄሪያ ምጣኔ ሀብትን ችግር ላይ በመጣሉ ከባድ ስራ የሚጠብቃቸው ፕሬዝደንት መሐማዱ ቡሃሪ በመንግስት ምስረታው ላይ ጊዜ መውሰዳቸውን ብዙዎች ትክክለኛ አድርገው መመልከታቸውን በናይጄሪያ የሚገኘው የጀርመን ኢኮኖሚ ቡድን ተጠሪ ወይዘሮ በርብል ፍራየር ገልጸዋል። ፕሬዚደንት መሐማዱ ቡሃሪ ጸረ ሙስና ኮሚቴ ያቋቋሙበትን እርምጃ ዓለም አቀፉ ማህበረሰብ አበረታች አድርጎ መቀበሉን የጀርመን ኮመርስ ባንክ ኃላፊ ኦላፍ ሽሚውዘር አስታውቀዋል። እርምጃቸው አዎንታዊ አመለካከት አግኝቶላቸዋል። ከከፍተኛ የዓለም አቀፉ የኢኮኖሚ ማህበረሰብ ኃላፊዎች ጋር ባካሄድኩት ውይይት ለመረዳት እንደቻልኩት የቡሃሪ እርምጃ ፍሬ አስገኝቶ ዓለም አቀፍ ደረጃ የጠበቁ ውሎች ተፈርመዋል። ከአሁን ቀደም ይደረግ እንደነበረው ገንዘብ መክፈል ሳያስፈልግ ማለቴ ነው። ናይጄሪያና ምዕራብ አፍሪቃ በአጠቃላይ በአሁኑ ጊዜ የባለወረቶችን ትኩረት አግኝተዋል። ጀርመናውያኑ ወይዘሮ በርብል ፍራየር እና ኦላፍ ሽሙይዘር ፕሬዚደንት መሐማዱ ቡሃሪ እስከ አውሮጳውያኑ 2015 ዓ ም መጨረሻ ጠንካራ ካቢኔ ያቋቁማሉ ብለው ይጠብቃሉ። ኦላፍ ሽሙይዘር እንደሚሉት ባለወረቶች በሀገሪቱ ምቹና አስተማማኝ የኢኮኖሚ ሁኔታ እንዲኖር ይፈልጋሉ። ይህንንም ፕሬዚደንት መሐማዱ ቡሃሪ ጊዜ ወስደው የሚያቋቁሙት መንግስት ሊያሟላው እንደሚችል ኦላፍ ሽሙዘር ተስፋቸውን ገልጸዋል።